የባህል መድረክ ጤና ይስጥልን አድማጮቻችን። በኢትዮጵያ ከአጠቃላይ የሕዝብ ብዛት ውስጥ ወጣቶች አብዛኛውን ቁጥር እንደሚይዙ ጥናቶች ይጠቁማሉ። ይህ ወጣት ነገ ብቁ ሀገር ተረካቢ እንዲሆን አካባቢውን ሀገሩን ብሎ ዓለምን በሚገባ ያወቃና የተገነዘበ እንዲሆን ያስፈልጋል። ያ ደግሞ ከንባብ ውጭ ሊታሰብ እንደማይችል የዘርፉ ባለሙያዎች ይናገራሉ። የንባብ ባህልን ለማዳበር አሁን አሁን በተበታተነ መልኩና አዲስ አበባ ተኮር ቢሆንም ጥረቶች እየታዩ ነው። ከነዚህም መካከል ሰሞኑን ከሐምሌ 14 እስከ 17 ንባብ ለህይወት አውደሪ በአዲስ አበባ ተካሂዷል። እነዚህና መሰል ዝግጅቶች ለንባብ ያላቸውን ፋይዳና ወደፊት መደረግ ስላለባቸው ጉዳዮች በዝግጅቱ የተሸለሙና የተሳተፉ እንዲሁም ንባብ ላይ እየሰሩ ያሉ አካላትን አነጋግረናል። ትከታተሉን ዘንድ ግብዣችን ነው። ስለ ሀገር ልማት ሲታሰብ ከቁሳይ ልማት ባሻገር ሰብአዊ ልማት ዋነኛው ነው። በዚህ ረገድ መጽሐፍትና ንባብ ትልቁ ሚና እንደሚጫወቱ ልማትና እድገትን መሰረት አድርገው የሚወጡ ጽሁፎች ይጠቁማሉ። በኢትዮጵያ የአንባቢ ቁጥርና የንባብ ባህል ጥናት የሚያስፈልገው ቢሆንም የመጽሐፍት ቤቶች በቁጥር አናሳ መሆንና የመጽሐፍት ዋጋ መናር ግን በችግርነት ይጠቀሳሉ። በመሆኑም ከሐምሌ 14 እስከ 17 ድረስ በአዲስ አበባ ከተማ የተካሄደው ንባብ ለሕይወት አውደሪ ይህን ችግር በመጠኑም ለማቃለል የታሰበ ነበር ይላል የፕሮጀክቱ ኃላፊ አቶ አንተነህ ከበደ በዋነኛነት የመጽሐፍት ተዋናይ የምንላቸውን አከፋፋዮቹን፣ አሳታሚዎቹን፣ እንዲሁም ደግሞ ባለመደብሮቹን፣ ደራሲያንን ጨምሮ ከአንባቢው ጋር ማገናኘት፣ ገጽ ለገጽ የሚገናኙበት መጽሐፎች በተነጻጻሪ አነስ ባለ ዋጋ ከመደበኛ ዋጋቸው የሚገኙበት፣ እንደገና ደግሞ በምርጫም በአይነትም በብዛትም ደረጃ ሰፋ ያለ መጽሐፍ በአንድ ቦታ ደረጃውን በጠበቀ መልኩ የሚገኝበት ከዛ ባሻገር በተለያዩ ርዕሰ ጉዳዮች ላይ አንባቢው ውይይት የሚያደርግበት ሀሳቦች የሚያደምጥበት ለሕፃናትና ለታዳጊዎች ለልጆች ደግሞ ልዩ ትኩረት የሚሰጥ እነሱንም ለንባብ ሀገራቸውን ታሪካቸውን ባህላቸውን እንዲያውቁ ለማነሳሳት የሚረዱ መርሃ ግብሮችን ያካተተ ጥቅል እና በጣም ሰፊ ዓላማ ያለው አውደ ርዕይ ነው። ንባብ ለህይወት ለመሆኑ በአውደ ርዕዩ የአንባቢውን ፍላጎትና በጉብኝቱ የታደመውን ሰው ቁጥር እንዴት አገኘኸው ብለን ለአቶ አንተነህ ጥያቄ አቅርበንለት ነበር። እንግዲህ አሁን አንዳንድ ጊዜ እኛ ሀገር በተለይ እንደኛ ያለ ሀገር ብዙ ንግግራችን ተለምዷዊ ነው። ቁጥር በተለይ ስንጠቅስ ወይ ደግሞ ብዙ ነው ትንሽ ነው ስንል ጥናት አድርገን ቀቶች በትነን አጥንተን ተንትነን አይደለም፣ በተለምዶ አንድ ሰው አንባቢ የለም ይላል። በቃ የአንባቢ ቁጥር ትንሽ ነው ይባላል። ነገር ግን ይሄንን የሚለካበት የራሱ መንገድ አለው። ለምሳሌ አከፋፋዮችን ደራሲያንን ብናናገር ሶስት ሺህ መጽሐፍ አሳትሞ ሸጦ ለመጨረስ ሁለት አመት አመት ተኩል ይፈጃል ይባላል። ሌሎችም እንደዚህ አይነት መረጃዎችን ስናይ እውነት ለመናገር የአንባቢ ቁጥር ከሕዝቡ ቁጥር አንጻር በጣም አናሳ መሆኑን ለመረዳት እንችላለን። እንዲህ ያሉ አውደ ርዕዮች ደግሞ ሲዘጋጁና ሲሰናዱ በሙሉ በአጠቃላይ የንባብ ሀሳብ ላይ ፍቅር ያላቸው ፍላጎት ያላቸው የሃይማኖት ተቋማትን ንባብ ጨምሮ የሳይንስም የትምህርትም እንደገና ደግሞ የመዝና። ዋነኛ የልብ ወለድ እነዚህ ነገሮች በሙሉ አንድ ቦታ ላይ ስለሚመጡና በሁሉም ርዕሰ ጉዳይ ላይ የንባብ ፍቅር ያለው ሰው ስለሚሰባሰብ ሲታይ፣ በተለይ እንደ እኔ ላለ ንባብ ላይ ለሚሰራ ሰው አዘጋጀ ሰው የመጽናናት ስሜት ይፈጥራል። እውነት ለመናገር ለካ ሰው አለ፣ ብዙ ስላልሰራን ነው። የበለጠ ብንሰራ ደግሞ የበለጠ ብዙ ሰው መማረክ እንችላለን፣ ወደ ርዕሰ ጉዳዩ የሚል መንፈስ የሚፈጥር የሰው ብዛት ትመለከታለች ነገር ግን ይህን ያህል ካለው ሚሊዮን ህዝብ ቁጥር አንጻር እንደገና ደግሞ ሌሎች ሀገሮች ላይ የሚሰናዱትን አውደረዎችና የሚጎበኛቸውን የህዝብ ቁጥር ስንመለከት እንደዚህ ደረት የሚያስነፋ ሆኖም አናገኘውም። ሌላውን ትተኑም ሌላ ሀገር እንኳን ሳንሄድ እኛው ሀገር የሚዘጋጁ የሸቀጥ አውደረዎች ላይ በእጅጉ የሚንጋጋውን ህዝብ ስትመለከት ደግሞ በጣም ገና መሆናችንን መረዳት ይቻላል። የእናት ማስታወቂያ ባለቤትና ስራ አስኪያጅ እንዲሁም ላለፉት ስድስት ዓመታት ብራና የተባለ በንባብ ላይ የሚያተኩር የሬዲዮ ፕሮግራም አዘጋጅ ጋዜጠኛ በፈቃዱ አባይ እንደሚለው መሰል ዝግጅቶች በተበጣጠሰ መልኩም ቢሆን መጀመራቸው አወንታዊ ነው። ጅምሮቹ አሁን በጥሩ በአዎንታዊ ጎን ነው ማያቸው። ምክንያቱም ከዚህ በፊት ከነበረው ምንም ያልነበረ እንቅስቃሴ አንጻር ስንመለከተው አሁን በተበጣጠሰ መልኩም ቢሆን በግለሰብም፣ በቡድኖችም በመንግስታዊ ተቋማትም ረገድ የሚታዩት እንቅስቃሴዎች የንባብ ባህልን ለማዳበር ከሚደረገው እንቅስቃሴ አንጻር በቂ ባይሆኑ እንኳን ጅምሩን እንደ አወንታዊነት ነው የማየው። ወደፊት ግን የሚስተካከሉ በጋራ መሰራት የሚገቡን በደንብ ልናስብባቸው የሚገቡ ሀሳቦች እንዳሉ ሆነው ማለት ነው። ስለዚህ እኔ በተበጣጠሰ መልኩም ቢሆን መጀመሩ በራሱ አወንታዊ ጎን አለው ብዬ ነው የማስበው። ጋዜጠኛ በፈቃዱ አባይ እንደሚለው ከሆነ ከድጋፍ ማጣት ጋር በተያያዘ ያለው ችግር ከፍተኛ በመሆኑ ቀጣይነታቸው ላይ ግን ስጋት አለኝ ባይ ነው። ምክንያቱም የሚደግፈው ከሌለ ዘርፉን ሰዎች በኋላ ላይ ወደ መሰላቸት ወደ ሌላ የህይወት መስመር መግባት ዝንባሌዎች ሊያመጡ ይችላሉ እና በዚህ ላይ የሚታየው ቁርጠኝነት በጣም በጣም በጣም የላላ ነው ማለት ትችያለሽ። ከዚያ ውጭ የእንግሊዝ ፕሪሚየር ሊግን ቤላ ሊጋን የጣሊያን ሲሪያን የመሳሰሉ ዝግጅቶችን በመገናኛ ብዙሃንም በተለያዩ ቦታዎች ላይም ኢቨንቶች ሲዘጋጁም ፌሽታውን፣ ዘፈኑን፣ ሙዚቃውን የተለያዩ ነገሮች ላይ የሚፈሱት ገንዘቦች ስትመለከታቸው፣ ለእንደዚህ የሰው ልጅ ለሚገነባ ዓላማ እንደ ግማሹ እንደ ሙሉ ለሙሉ ባይሆን እንኳን ግማሹን እነዚህ ተቋማት የማዋል ፍላጎት ቢኖራቸው ኖሮ አሁን ከደረስንበት የተሻለ የነባብ እንቅስቃሴ ውስጥ እንደርሰ ነበር ብዬ እንደ ጋዜጠኛ በፈቃዱ አባይ ገለጻ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ባለሀብቶች ሰብአዊ ልማት ላይ ትኩረት በማድረግ ንባብን በመደገፍ ማህበራዊ ኃላፊነታቸውን ሊወጡ ይገባል። ንባብን እንደ ድርሻ ሊወስዱ ይገባሉ ተብሎ ከሚታሰቡ አካላት መካከል መንግስት አንደኛውን እና ትልቁን ድርሻ ይወስዳል መውሰድ የሚገባው ሆኖ ነው የምትመለከችው። ግን መሰረታዊውና በጣም ትልቁም ችግር ደግሞ ሌላውን ልክ ሌሎች የልማት ጉዳዮች ላይ ይሄ የሚታዩ ፊዚካል የሆኑ ልማቶች ላይ የሚሰራውን ያህል ሰብዓዊ ልማቱ ላይ ለመስራት መንግስት በጣም ራሱን መፈተሽ ካለበት፣ አሳካለሁ ብሎ የሚፈልገው ልማት ለማሳካት ዝግጁነቱ ካለው፣ የመካከለኛ ገቢ ያላት ኢትዮጵያ ለመፍጠር የሚታሰብ ከሆነ የማያነብ ትውልድ ይዞ እነዚህን ነገሮች ያሳካሉ ማለት ለኔ ትንሽ ግንባታዎቹ የምትመለከችው ድልድዩ ይገነባል፣ ሕንፃው ይገነባል፣ ትምህርት ቤቱ ይገነባል። ሁሉም ብዙ ነገር ግንባታዎች ከተማችን ውስጥ ሀገራችን ውስጥ ብዙ ፊዚካሊ ብዙ ለውጦች እንመለከታለን። ግን የሰው ልጅ ግንባታን ያላካተተ ግንባታ ለእኔ ሙሉ ነው ብዬ አላስብም፣ እና የትምህርት ስርዓቱን በዚህ ነገር በጣም በዋናነት መፈተሽ የሚገባው ይሄ ይመስለኛል። የኢትዮጵያ ደራሲያን ማህበር ሊቀመንበር ዶክተር ሙሴ ያዕቆብ በበኩላቸው የንባብ ጉዳይ ለአንድ አካል የሚተው ባለመሆኑ በንባብ ላይ ትኩረት ሰጥተው ከሚሰሩ አካላት ጋር ማህበሩ አብሮ ይሰራል። ው ምንድን ነው፣ ንባብ የአንድ ሰው ጉዳይ ወይ የአንድ ማህበር ጉዳይ ነው ብለን አናምንም። ጠቅላላ ወረሰባችን በዚህ አቅጣጫ ሊነቃለቅ የሚችልበት ንባብን ብሎ ሊነሳ የሚችልበት ስፍራዎች መመቻቸት አለባቸው ብለን እናምናለን። ስለዚህ በተለይ አሁን በቅርቡ በተለያየ አቅጣጫ ንባብን የሚመለከቱ ዝግጅቶች በየቦታው እየተካሄዱ ነው ያሉት። እነዚህ ሁኔታዎች መበረታታት ያለባቸው ነው ይመስለን። በተለይ አሁን በተለያዩ ምክንያቶች ከንባቡ ጉባኤ የራቀውን ትውልዳችንን ወደ ንባቡ የምንጠራበትን ሁኔታ ማመቻቸት አለብን የሚልመስ ይመስለኛል። ስለዚህ እነዚህ ሁኔታዎች መደፋፈር አለባቸው። ንባብ ጉዳይ የአንድ ማህበር የኢትዮጵያ ደራሲያን ማህበር ጉዳይ ብቻ አይደለም። ንባብ ጉዳይ ነው የሚለው በጣም ብዙ ህብረተሰብ አለ። ስለዚህ በዚህ አቅጣጫ የሚደረጉ ማናቸውም ጉዳዮች ማህበራችን አብሮ ቆሞ የሚደግፍና አብሯቸው ሊሰራ ሁሉ ጊዜ ዝግጁ እንደሆነ ለመግለጽ የሚፈልገው። የአውደ ርዕዩ አስተባባሪ አቶ አንተነ ከበደ በበኩሉ አንባቢንና ንባብን ስናነሳ የመጽሐፍ ዋጋ መናር ሌላው ተግዳሮት ነው ይላል። ብዙ መገናኛውንም ስናይ በብዛት ትኩረት የሚደረገው ንባብን ከመስበክ ይልቅ ወደ መስማት፣ ወደ ማየት እንድናዘነብል የሚያደርጉ ነገሮች ይሰበካሉ። እንደገና የንባብ ፍላጎት እንኳን ያላቸውን ጥቂት ሰዎች ጥቂት ግለሰቦች እንኳን ከህትመት ዋጋ ከወረቀት ዋጋ ጋር ተያይዞ በጣም ከፍተኛ ስለሆነ ወጪው እውነት ለመናገር የማህበረሰቡን የገቢ መጠን እና የመጽሐፍ ዋጋ ስናነጻጽርም ከፍተኛ ልዩነት አለ። አንድ መጽሐፍ በቃ አሁን እኮ መቶ ብር ሆኗል ትንሹ ዋጋ የመጽሐፍ ማለት ይቻላል እና ምን ያህልስ አውጥቶ ለማንበብ ይቻላል? ያንን ደግሞ ክፍተት የሚሞሉ ቤተ መጽሐፍቶች በየአካባቢው በስፋትና በጥራት አሉ ወይ? እንኳን አዲስ አበባ እንኳን ክፍለ ሀገር ቀርቶ አዲስ አበባስ በበቂ መጠን አለ ወይ ብለን ብንጠይቅ፣ እውነት ለመናገር በጣም በጣም በጣም የእነዚህ ነገሮች ሁሉ ክፍተት እና ችግር ሆኖ ነው የምናገኛቸው። በአውደሪዩ ደራሲ አዳም ረታ የወርቅ ብር ተሸላሚ ሲሆን ለንባብ አስተዋጽኦ ያበረከቱ የመገናኛ ብዙኃን ተቋማትና ግለሰቦችም የሰርተፊኬት ሽልማት አግኝተዋል። ከነዚህም መካከል የጀርመን የባህል ተቋም ጎተ ኢንስቲትዩት እንደ ተቋም ሲሸለም በተቋሙ የፕሮግራም ክፍል አስተባባሪ የሆኑት ወይዘሮ ተናኝ ታደሰ ደግሞ ንባብን በተመለከተ ላደረጉት አስተዋጽኦ በግል ተሸላሚ ናቸው ዘንድሮ ዓመት በተዘጋጀው ንባብ ለሕይወት አውደ ርዕይ ፕሮግራም ላይ ተ ኢንስቲትዩት እንደ ኢንስቲትዩት የምንጊዜም የንባብ ፕሮግራሞች ላይ የሚካፈልና በትልቁም ጎላ ብሎም የሚንቀሳቀስ ነው። እዛ እንቅስቃሴውም አዎ ኢንስቲትዩቱ እንደ ኢንስቲትዩት ተሸልሟል። ሽልማት ተበርክቶለታል። እኔ ደግሞ ቀደም ሲል በጎተ ኢንስቲትዩት ያን ጊዜ የንባቡንም ፕሮግራም እኔ ነበርኩም አዘጋጀው እዛን ወቅት በየበወር አንድ ጊዜ ወጣት ጸሐፊያንን ለማበረታታት ወጣት ጸሐፊያንን ለማብቃት እነኛ ወጣት ጸሐፊያን ደግሞ የሚጽፉትን ጽሁፍ ደግሞ ወጣት አንባቢያን እንዲያገኙ ለማድረግ በሚል ለሶስት አመት በተከታታይ የተጓዘ ፕሮግራም ነበረን። በእውነትም በእለቱም ተጠቅሷል። የዛን ጊዜ ወጣት ጸሐፊያን፣ ጀማሪ ጸሐፊያን ይባሉ የነበሩቱ ዛሬ አንቱ የተባሉ ጥሩ ጸሐፊያን፣ ጥሩ ደራሲያን፣ ጥሩ ገጣሚዎች ሆነዋል። እንግዲህ ያን አስመልክተው መሰለኝ የሸለሙኝ። አንቺ አበረታታሻቸው ልጆች ናቸው ለዚህ የበቁት የሚል ነው የተነገረኝ። ንባብን ከማበረታታት ጎን ለጎን ደራሲያንን መሸለምና እውቅና መስጠት ተገቢ በመሆኑ ጅምሩ ሊበረታታ ይገባል የሚሉት ዶክተር ሙሴ አቁም ናቸው። ደራሲያኑ መበረታታት አለባቸው። እንደምታቁት መጽሐፍ ተሽጦ ህይወት የሚለወጥባት ሀገር አይደለችም። ህይወታቸውን በሌላ በሌላ አቅጣጫ እየደገሙ ለስነ ጽሁፍ ካላቸው ፍቅር ነው ወደዚህ እየተሳቡ ወደ ስነ ጽሁፍ አለ የሚገቡት። ስለዚህ እዛም ላይ ብዙ ጊዜ እንዲህ አይነት ነገር ለማድረግ በጣም አስቸጋሪ ነው። መሸለም ሲመጣ እኛ አካባቢ አንዱ ቀረ፣ አንዱ ለምን ቀረ ተባለ፣ ብዙ ዝግብ ሊፈጠር የሚችልበት ሁኔታ ንሽል ባት ነገር ሲነሳ ይህንን ደፍረው ይህንን እርምጃ ወስደው ባላቸው በተለይ ዋነኛ አንጋፋ ናቸው ያሏቸውን ደራሲያን እውቅና የሰጡበት አይነት አካሄድ ነው። በዛም አቅጣጫ ሽልማት አካሂደዋል። ይህ መመስገን አለባቸው ብዬላለሁ። ወይዘሮ ተናኝ አሰፋ ደግሞ ንባብ ለህይወት ወሳኝ በመሆኑ በሀገራችን በየአካባቢው የሚገነቡ ሰፈሮች ቤተ መጽሀፍትን ከህንፃው እኩል ማሰብ አለባቸው። መንግስታዊ ተቋማት እንዳልኳቸው እነ የየቀበሌዎች፣ ክፍለ ከተማዎች፣ ትምህርት ቤቶች እነሱ የግድ መጽሐፍት ቤትን ማመቻቸት አለባቸው ከሌላው ከሚደረጉቱ ግንባታዎች ከሚደረጉቱ የከተማው እድገቶች ጋር አብረው ቤተ መጽሐፍትም አብረው የመጽሐፍት መሸጫ መደብራትም በቃ በብዛት መኖር ይኖርባቸዋል እንጂ አሁን እንደሚመሰረቱት መንደራት እንደሚመሰረቱት የሰፈሮች መጽሐፍት ቤት የለም። ልክ እንደ ሌሎች ሱፐርማርኬቶች ሌሎች ሆቴሎች በዛ አካባቢ እንደሚከፈቱት አንድ ቤት መጽሐፍት ቢኖር በጣም ጥሩ ይሆን ነበር። ይሄ ምኞቴ ነው። እኔ ቢሆን ደስ ይለኛል። በጣም ያነበበ ሰው ህይወቱን መምራት፣ ያነበበ ሰው አካባቢውን መረዳት ይችላል። ያነበበ ሰው ከሌሎች ወዳጆቹ ጓደኞቹ ጋራ መወያየት መግባባት ይችላል። ሰው በአንድ ትምህርት ስፔሻላይዝ ሊያደርግ ይችላል፣ ግን መጽሐፍ ከማንበብ ግን በተለያዩ መስኮች ራሱን ስፔሻላይዝ ማድረግ ይችላል። በህብረተሰብ ግንኙነት ውስጥ በአካባቢ ጋራ አብሮ ለመኖር ከአካባቢ ጋራ ለመመሳሰል፣ ለመቀራረብ አብሮ ተዋህዶ ለመኖር ንባብ ወሳኝ፣ ማንበብ አለበት። የተለያዩ ነገሮችን ካነበበ ሰው አመለካከቱ ሰፋ ይላል። አመለካከቱ ሰፋ ያለ ሰው ደግሞ በህብረተሰብ ውስጥ ጥሩ ጥሩ ግንዛቤ ይኖረዋል። ንባብ ወሳኝ፣ ንባብ የህይወት ምግብ ነው። እንደ ዶክተር ሙሴ ያዕቆብ ገለጻ የንባብን ባህል የተሻለ ለማሳደግና አዲስ አበባ ብቻ የታጠረውን እንቅስቃሴ ክልሎችንና ቋንቋዎችን ባካተተ መልኩ የንባብ ቀን በየዓመቱ እንዲታሰብና እንዲከበር ለማድረግ የደራሲያን ማህበር ጥረት እያደረገ ነው። ንባብ ታንብብ ሲባል አዲስ አበባ ብቻ ታንብብ አይደለም። ማንበብ ያለበት ኢትዮጵያ ሕዝብ ነው። ብዙ እና በርካታ ወጣት ደግሞ አዲስ አበባ ብቻ አይደለም በመላው ሀገሪቱ ያለ ሕዝብ ነው። በዚህ ላይ የቋንቋም ስብጥር መታሰብ አለበት። ያንብብ ሲባል የኦሮሞ ልጅ፣ የአፋሩ ልጅ፣ የትግራዩ ልጅ፣ የአማራው ልጅ ሁሉም ነው መሆን ያለበት። ስለዚህ ከቋንቋውም አንጻር ስብጥሩን አጠንክረን ለመሄድ ይገባናል የሚል እምነት አለ። በበኩላችን አምና አንድ ጥያቄ አቅርበን ነበር ለመንግስት። በአንድም ይሁን በሌላ መልክ መልስ አላገኘንም። ዘንድሮ ይህን ጉዳይ ጠንከር አድርገን ለመሄድ አስበናል። ማለትም ሰኔ ሰላሳ የንባብ ቀን ሆኖ በመላ አገሪቱ ግዛቶች እንዲከበር በዚህ ወቅት ያ ቀን በተለያዩ የሀገሪቱ ግዛቶች በተለያየ መልክ ስነ ጽሁፍን ተኮር በሆኑ ዝግጅቶች በስነ ግጥምም በአዳራሽም በእግር ጉዞም በሌላም የድባብን አስፈላጊነት አጉልቶ በሚያወጡ ዝግጅቶች እንዲታሰብ ነው። ይህ ከሆነ ማለት እንግዲህ እኛ የምናምነው ምንድን ነው? ከአመታት ውስጥ በአንድ ቀን ሰኔ ሰላሳ ተነቅሶ ወጥቶ የኢትዮጵያ የድባብ ባህል ይለወጣል ማለት አይደለም። ግን ሰኔ ሰላሳ በኢትዮጵያ ተማሪዎች ትውፊት ውስጥ በጣም ትልቅ ቦታ አለው። ሰኔ ሰላሳ ትምህርት ቤት የሚዘጋበት ሰዓት ነው። ረጅሙ ክርምት የሚጀምርበት ነው። ብዙ ጊዜ መጽሐፍና እርሳስ የምንላቸው በሙሉ ተዘንግተው ገና መስከረም እስኪጠባ ድረስ ችላ የሚባልበት ነው። ስለዚህ ይህንን ሁኔታ መለወጥ የምንችልበት በተለይ የረጅሙን ክርምት ጊዜ ቤተሰብ እናት፣ አባት ከልጆቻቸው ጋር ከመጽሐፍ ጋር ሊውሉ የሚችሉበት ሁኔታ የሚያመቻቹበት እንዲሆን ነው ሀሳባችን። ንባብ የመዝናኛ ጉዳይ ብቻ ሳይሆን የተሻለ ስብና መፍጠሪያ ጭምር በመሆኑ ሁሉም ለንባብ ትኩረት ይስጥ የሚለው የአቷን ተነከበደ መልእክት ነው። ማንበብ የመዝናኛ ጉዳይ አይደለም። ማንበብ የተሻለ ስብዕና ጉዳይ ነው። አንድ ሰው የተሻልኩ ሰው እሆናለሁ ሁልጊዜም ደግሞ መሻሻል ለውጥ የሚያቋርጥ አይደለም። አንድ ጊዜ ጥሩ ሆነን በቃ ለዘላለሙ ጥሩ እንሆናለን ማለት አይደለም። ጥሩነታችን መታደስ፣ ጥሩነታችን ማደግ አለበት። ይሄን ነገር ማረጋገጥ የምንችልበት ብቸኛ መሳሪያ ንባብ ነው ብዬ አስባለሁ እና ንባብ የዘወትር ተግባራችን ቢሆን ለሁላችን ካም ነው የሚልም ሀሳብ ነው ያለኝ። ንባብ የተሻለ ስብና የተሻለ ትውልድ መፍጠሪያ ነው የሚለውን የተወያዮቻችንን ሀሳብ በመድገም ዝግጅታችንን በዚህ ፈጸም። ስለተከታተላችሁን እናመሰግናለን። አዘጋጅ ያቀረብኩት ጸሐይ ጫኔ ነኝ። ጥሩ ጊዜ